ድርሰት። እኔና ጓደኛዬ ተለያየን። ተለያየ፣ መለያየት፣ ይለያያል። የአሜሪካና የኢትዮጵያ ግብዣ ይመሳሰላል። ተመሳሰለ፣ መመሳሰል ይመሳሰላል የግብዣ ዝግጅት አስቸጋሪ ነው። ጋባዡ ማን እንደነበር አላውቅም። ሲኒማው አስደሰተኝ። ማስደሰት ተጋባዡ በሰዓቱ ይመጣል። ደብዳቤ ትናንትና ተላከ። ተላከ መላክ ይላካል። እኔ በፖሊሱ ተጠየቁ። መጠየቅ ሰፊ ማረፊያ ቤት አለሁ። ወደ ከተማ መሄድ ተወሰነ። መወሰን። በአንድነት ወደ ሲኔማ ቤት መሄድ እንፈልጋለን። አንድነት። ሌሊቱ ሙቀት ከመሆኑ የተነሳ መተኛት አልቻልሁም። በአምስት ሰዓት ስራው ተፈጸመ። መፈጸም። ጭፈራ ከዳንስ የተለየ ነው። ትምህርት በሁለት ሰዓት ተጀመረ። መጀመር። ወይዛዝርትና መኳንንት ጭፈራ ማየት ይወዳሉ። ያንተን ስፍራ ለመውሰድ አልፈልግም። መደነስ እወዳለሁ። ሀሳቡን ከሰው ጋር መከፋፈል ይወዳል። ተከፋፈለ፣ መከፋፈል፣ ይከፋፈላል። መጽሐፉን ብትሰጠኝ ኖሮ ምስጋና ባቀረብሁልህ ነበር። ወንድሜ ወደ አሜሪካ ሲሄድ አባታችንን ለመሰናበት ሄደ። ተሰናበተ። መሰናበት። ይሰናበታል። ግብዣ በኢትዮጵያ ውስጥ የተለመደ ነገር ነው። በዓል በሚሆንበት ጊዜ ሁሉ ግብዣ በየቤቱ ወይም በየሰፈሩ ይደረጋል። የግብዣውም አይነት በአንዳንድ ነገር የተለያየ ቢሆንም በጠቅላላው የተመሳሰለ ነው። አብዛኛውን ጊዜ በኢትዮጵያ ውስጥ ግብዣ ትልቅ ዝግጅትን ይጠይቃል። ምክንያቱም ጋባዦቹ እንግዶቻቸውን ለማስደሰት ብዙ አይነት ምግብና መጠጥ ስለሚያዘጋጁ ነው። የግብዣው ጥሪ ለተጋባዦቹ ቀደም ብሎ ይላክላቸዋል። ጥሪው የደረሳቸው ሰዎችም ልክ በጥሪው መሠረት በተጠየቁበት ቦታና ሰዓት መገኘት ይገባቸዋል። ግብዣው ከመጀመሩ በፊት እንግዶቹ መምጣት ሲጀምሩ፣ ባለቤቶቹ ወጥተው እንግዶቻቸውን ይቀበላሉ። የተለመደውን ሰላምታ ከተሰጣጡ በኋላ ወደ ማረፊያ ቤት እንዲሄዱ ይጠየቃሉ። በተወሰነው ሰዓት ግብዣው ሲጀመር፣ እንግዶቹ በአንድነት ምግብና መጠጡን መጋበዝ ይጀምራሉ። ብዙ ጊዜ ለግብዣው የተዘጋጀው ምግብና መጠጥ ልዩ ልዩ ዓይነት ከመሆኑ የተነሳ የግብዣው ጊዜ ረጅም ነው። ምግብ እንደተፈጸመ ጥቂት ንግግር ከተደረገ በኋላ ጭፈራ ወይም ዳንስ ይጀመራል። በዚህ ሰዓት መኳንንትና ወይዛዝርት ከየስፍራቸው እየተነሱ ይደንሳሉ። አንዳንድ ጊዜም ተጋባዦቹ በመነጋገርና ሀሳብ በመከፋፈል ብቻ ሳይደንሱ ይመለሳሉ። ዳንሱ ከተፈጸመ በኋላ እንግዶቹ ምስጋናቸውን እያቀረቡና ባለቤቶቹን እየተሰናበቱ ወደየ ቤታቸው ይሄዳሉ። ጥያቄዎች፣ ግብዣ በኢትዮጵያ ውስጥ ምን ይጠይቃል? በኢትዮጵያ ውስጥ ስለሚደረገው ግብዣ ተናገር። አሜሪካውያን እንግዶቻቸውን እንዴት ይቀበላሉ? ተጋባዦቹ ግብዣው ከመጀመሩ በፊት የት ያርፋሉ? ግብዣው ከተጀመረስ በኋላ ምን ያደርጋሉ? ተጋባዦቹ በሰዓቱ ግብዣ ቦታ ይመጣሉ። ዳንስ ከመጀመሩ በፊት የሚደረገውን አስረዳ። በዳንሱ ውስጥ እንግዶቹ ምን እንደሚያደርጉ በጠቅላላው ግለጽ። ዳንስ መደነት ያውቃሉ። هذا لم تكن